ፈቲያ መሀመድ ትባላለች ተወልዳ ያደገችው ድሬድዋ ነው ሞዴሊስት ነች ጃፓንና ቻይና በተካሄዱ የወይዘሪት አለም ቁንጅና ውድድሮች ላይ ተሳታፊ የነበረችዋ ፈቲያ ትዳር መስረታ ልጅ ከወለደች በኋላ በወይዘሮዎች መካከል በሚካሄዱ አለም አቀፍ ውድድሮች ተደጋጋሚ ድሎችን አስመዝግባለች በዚሁ በአሜሪካን ሀገር በግንቦት ሁለት ሺ አስራ ዘጠኝ ላይ በተካሄደው የአለም የማህበረሰብ አገልግሎት የወይዘሮ አለም አሸናፊ ነች ይህንን ድሏን ተጠቅማም የአካባቢያን ማህበረሰብ ለማገልገል ውጤታማ እንቅስቃሴዎች ታካሄዳለች አዲስ ቸኮል አነጋግሯት ነበር ፈትያ መሀመድ እባላለሁኝ በሞዴሊንግና ና በፋሽን ኢንዱስትሪ ውስጥ ነው የተሰማራሁት ሁለት ሺ አስራ ስምንት ማሌዥያ ላይ ኮንቲኔንታል አሸናፊ ነበርኩኝ ምስስ ቱሪዝም አፍሪካ የሁለት ሺ አስራ ስምንት አሸናፊ ነበርኩ ኢትዮጵያን ወክዬ ከዛ ደግሞ ኦክቶበር ላይ እንዲሁ ሁለተኛ ነው የወጣሁት የወይዘሮ ፕላኔት ላይ ሁለተኛ ነው የወጣሁት አሁን ደግሞ ሜይ ላይ ምስስ ወርልድ ላይ ፓስፔት አድርጌ ነበር ኢትዮጵያን ወክዬ እዛ ላይ የማህበረሰብ አገልግሎት አሸናፊ ነኝ ወደ ሞዴሊንጉ ዘርፍ መግባት ለሚፈልጉ ወጣቶችም ምክር አላት። ወጣቶች በሞዴሊንግ በፋሽን ቅርብ ናቸው። ወጣቶቻችን በተለይ የኛ አሁን በተለይ በአሁን ዘመን እንደምታየው ቴክኖሎጂ በጣም ኢንስታግራም፣ ፌስቡኩ ሁሉ ዩቲዩብ ሁሉ ነገር ባለበት ሰዓት የኛ እድሉን ስላላገኘን አጋጣሚዎቹ፣ ቻንሶቹ በጣም ትንሽ ናቸው እና ስለሆነ ነው እንጂ የኛ ወጣቶች በጣም ልባቸው የተሰረቀ ነው። በተለይ በተለይ ወደ አዲስ አበባ ምናምን ስትሄድ እንደዚህ መሀል ላይ ወደ ድሬዳዋ ከተማ ከተማ ብታይ እንዲ በግልብ ነው። ሙያውን ሳያውቁት ምን አይነት ዋጋ እንደሚያስከፍል አያውቁትም። የት ጋር መድረስ እንደሚፈልጉ አያውቁትም። ሞዴል በፊት በፊት ዶክተር ነው የሚባለው አሁን አሁን ሞዴል ነን ነው የሚሉት እና ልጆቻችንን ለፕሮፌሽኑም የሚገባውን ትክክለኛውን ግንዛቤ ማስጨበጥም ያስፈልጋል። ከተሰራበት ደግሞ ትልቅ ኢንዱስትሪ ነው። አርት ነው። ሞዴሊንግ ጥበብ ነው፣ ሳይንስ ነው እና ያንን ነገር ፕሮፌሽናል በሆነ መልኩ እዚህ በተቋም ደረጃ የለም እርግጥ ገና እኛ ጋር ግን ያንን ግንዛቤ ማስጨበጥ ያስፈልጋል። አውቀውት ሴት ወጣት ሴቶቻችን እንዲህ ወደ ሙያው ሲገቡ ያንን ነገር ተገንዝበው አልጋ በአልጋ እንዳልሆነ ብዙ ችግሮች እንደሚያጋጥሟቸው ማወቅ መቻል አለባቸው እና ከተሰራበት ደግሞ የሚመለከታቸው አቋማት ባለ ሀብቶችም ሊሆናሉ በዚህ ፕሮፌሽን ላይ መሰማራት የሚፈልጉ ሊሆን ይችላሉ። ሙያው አትራፊ እንዳገርም አትራፊ ነው። ቢዩቲ ፔጀንትም እንዳገር አትራፊ ነው። አንድ ሴት ኢትዮጵያን ወክላ ሄደች ማለት የኢትዮጵያን ባህል ወግ፣ ስራ አርት ካልቸር፣ ተፈጥሮ፣ ቋንቋ ብዙ ነገር ነው ሄዳ ፕሮሞት የምታደርገው። ፕላስ ደግሞ የእኛ ኢትዮጵያውያን ሴቶች እንደምታየው ከለራችን በጣም ነው የሚያምረው፣ ቁመታችን ኢትዮጵያ በራጮች እኮ የምትታወቀው እኮ ባዳችን ማስል ስለሆነ እኮ ነው፣ አይደል እንዴ? ለሞዴሊንግም የተመቸ አቋም ነው ያለን ማለት እኮ ነው። ፈቲያ ብዙ ጊዜዋን ባሳለፈችበት ሞዴሊንግና ፋሽን ላይ ብቻ ከማተኮር ይልቅ በአሜሪካ አሸናፊ የሆነችበትን የማህበረሰብ አገልግሎት መስጠት ነበር የመረጠችው። ለዚህም ተወልዳ ወዳደገችበት ድሬዳዋ ነበር ፊቷን ያዞረችው። በድሬዳዋ ሙከጀ ላይ የሚባል ቀደምት ባህል አለ። ሙከጀላ፣ ህብረተሰቡ በመካከሉ ያለውን አለመግባባት ዛፍ ጥላ ስር ሆኖ የሚመክርበት ባህል ነው። በመተሳሰብና በፍቅር የታወቅ የነበረው የድሬዳዋ ነዋሪ ከቅርብ ጊዜ ወዲህ በተደጋጋሚ በግጭት ስሙ መነሳቱ የከነከናት ፈትያ ይሄ መስተካከል አለበት በሚል ነባሩ የሙከጀላ ወይም የዛፍ ጥላ ስር ውይይት በዘመናችን መደገምና ችግሩ መፈታት አለበት ብላ ተነሳች። ለዚህም አርቲስት አሊ ቢራ፣ አርቲስት አሊ ሸቦ፣ ወይዘሮ የተነበረች ንጉሴ፣ ከንቲባ መሀመድ አህመድ ቡህ፣ ኡጋዞች፣ አባገዳዎች፣ የሃይማኖት አባቶችእና ሌሎችም የድሬዳዋ ጉዳይ ይመለከታቸዋል የተባሉ ተጽዕኖ ፈጣሪያ አንድ መቶ ሀምሳ ታዋቂ ሰዎች በጋራ የሚመክሩበትን መድረክ ፈጥራለች። ስለ መድረኩ እንዲህ ትላለች። እንደ ድሬዳዋ ልጅነቴ ባለፈው እንደምታስታውሱት ሜ አራት ላይ ሚስስ ወረድ ሁለት ሺ አስራ ዘጠኝ ላይ የማህበረሰብ አገልግሎት አሸናፊ ነበርኩኝ በአሜሪካን ሀገር በላስ ቬጋስ ላይ እዛም ቃል የገባሁት ድነው የዚህ የማህበረሰብ አክቹዋሊ ከዛም በፊት የማህበረሰብ አገልግሎት ከዚህ ከሰላምና ከባህልና ቱሪዝሞች ጋር በመሆን ተቋማት ጋር በመሆን በተለያዩ ጊዜያቶች እንዲዚህ አይነት ስራዎች ይሰራ ነበረ፣ ግን አሁን ይሄ እውቅና ኦፊሻሊ በዚህ በሚስ ወርልድ ከተሰጠኝ በኋላ እዛ ቃል በገባሁት መሰረት ወደ አገሬ ስመለስ በተለይ ቤት ሳይጸዳ ደጅ አይጸዳም የሚል አባባል አለና ይህንን አሁን ያለው አገራችን ኢንዲቪጁዋል የሰላም ኮሚቴ ስለተቋቋም አይደለም፣ በመንግስት ደረጃ በሚኒስትር ደረጃ ስለተቋቋም አይደለም፣ በቡድን ስለአቋቋም ሳይሆን እያንዳንዱ ሰላም ያስፈልገዋል እና ሁሉም አሁን ላለው ችግር ሁሉም ኃላፊነት መውሰድ አለበት ኢንዲቪጁዋል ማለት ነው። ያንን በመንገዘብ እኔም እስቲ ለዚህ ለተወለድኩበት ማህበረሰብ ያለኝን እንዳቅሜ እንዳለኝ ባለኝ ደረጃ እና አቅም የሆነ ነገር ኮንትሪቢዩት ላድርግ በሚል ያመጣሁት ሀሳብ ነው። ሀሳቡን እንዳመጣው ዶክተር አልቶ አሊ ቢራን አናገሪያቸው ነበር። እሳቸውን በሀሳቡ ተስማምቶ ሌሎችም እና ዶክተር አሊ ሸቦ እንዲሁም ደግሞ አርቲስት ዩነስ እና ሌሎች ወጣቶች አርቲስቶች፣ እና እንዲሁም ግለሰቦች እንዲሁም ስናናግራቸው ፍቃደኛ ሆነን ለምን ድሬዳዋል ሬዳ ከሌሎች ክልሎች በብዙ የምትለይበት መንገድ አለ። አስተዳደጋችን ይለያል፣ ባህላችን ይለያል። በጣም ብዙ የተለያየ ቀለም ስላለን አስተዳደጋችን ላይ ካራክተራችንም፣ ኑሯችንም፣ ቀለማችን፣ ሁሉ ነገር ይለያል እና ምናልባት እኛ ሮል ሞዴል መሆን እንችላለን ለሌሎች ተምሳሌ፣ ለሌላው አካባቢ፣ ለሌላው ክልል ምሳሌ መሆን እንችላለን። ለምን አካባቢያችን ላይ ከራስ ለምን አይጀመርም? ፈትያ ያሰበችው ተሳክቶ ውጤታማ የዛፍ ጥላ ስር ውይይት ተካሂዷል። ይህ በግል ተነሳሽነት የተጀመረ እንቅስቃሴ ብዙዎቹ ለተመሳሳይ እንቅስቃሴ ያነሳሳ ነበር። ፈትያ በወጣትነቷ ያገኘችውን እውቅና ተጠቅማ የትውልድ አካባቢዋን ችግር ለመፍታት እንደሞከረችው ሁሉ ሌሎች ወጣቶችን በየተሰማሩበት ዘርፍ ለማህበረሰባቸው የሚችሉት እንዲያደርጉ ጥሪት አቀርባለች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።